የረሃብ አድማው እየተደረገበት ባለው የመሰብሰቢያ አዳራሽ በመገኘት ከረሃብ አድመኞቹ ጥቂቶቹን አነጋግሬያለሁ። በረሃብ አድማው ምክንያት በከፍተኛ ድካም ላይ ሆነው ከዶችቬሌ ጋር ቃለ መልስ ለማድረግ ፈቃደኛ በመሆናቸው እያመሰገንኩ፣ በቅድሚያ በዚህ የረሃብ አድማ ለምን እንደምትሳተፍ የጠየቅኳት ወጣት የረሃብ አድመኛ አስተያየት ሚሚሚሉ ሉ ካነኑሙ ኒባሮል ተኬ ተኑማኔ ቶሞ ዋናው የመጣንበት አላማ ምንድን ነው? ጅቡቲ ላይ በጅቡቲ ሚሊተሪ ወይም ወታደሮች የአፋር ሴቶች ይደፈራሉ። ያንን መደፈር በመቃወምና ይሄ እንዲቆም ተጽዕኖ ለማድረግ ነው። እዚህ የራህባን ማሁን የመታሁት መጥቶ የጎበኝ ባለስልጣን አለሆይ እስካሁን ማጎመድን ሊሜቼ ሉዝ አገኛት የሜቴ ጨምሮ ብዙ የፖለቲሽያኖች እዚህ መጥተው ነበረ። እንደገና ደግሞ የተለያዩ ማህበሮች እኛን ለመጎብኘት መጥተዋል። አሁንም ብዙ የምንጠብቃቸው ዓለም አቀፍ የሆኑ የሰብአዊ መብት ድርጅቶችና እንዲሁም አሶሲዬሽኖችን እንጠብቃለን። ገና መቀጠል ወይዘሮ ጉባአቲ የተባሉትን የረሃብ አድማ ተሳታፊ የጠየቁት ለዚህን ያህል ጊዜ በዘለቀ የረሃብ አድማ ሲሳተፉ በጤናው ላይ ችግር ሊገጥመት እና አደጋም ላይ ሊወድቁ አይችሉም ወይ በማለት ነበር። አይኒ ነነን ዕሉልኬ አይሜቲንኪካ ሀስናማ አይ አይኔ ብያክተሃይ ቱኔ ከካድሒ ዋንማ እኔ ምክንያቱም ይሄ እየተደረገ ያለው የአስገድዶ መድፈር በጊዜ ወደ ጊዜ እየቀጠለ የሄደበት ሁኔታ ነው ያለው። ስለዚህ ሕይወታችንንም በዚህ በረሃብ ሕይወታችንንም አደጋ ላይ ጥለን እስከ መሞት ድረስ መስዋዕትነት ለመክፈል ዝግጁ ነን፣ እንዲሁም የዓለም ሕብረተሰብ እስከሚሰማን ድረስ ይህንንስ ችግር እንደዚህ ያስመረራቸውን ችግር የሚያውቁበት ዘዴ ምንድን ነው? ምክንያቱም እንደሚገባኝ እዚህ በፈረንሳይ እና በቤልጅየም ናቸው ያሉት። ቀጥተኛ የሆነ ይህንን የችግሩን ጥልቀት የሚረዱበት ዘዴ ምንድን ነው? ሌሃድጌ ኒካዱ ነዱ መከባዶ ከክሜቴ ሚ ሀይል ሶ ኩዴ ሜቴ ወክ ያክ ስ ሲከናወ የነበረውና ከዛ ውስጥ ከተደፈሉት ውስጥ አንደኛው ነኝ። ያንን ችግር ማለት አሰድዶኝ ነው እዚያ ሀገር የመጣሁትና በአይኔ ያየሁት በእኔ ላይ የደረሰ ጉዳይ ነው። ስለዚህ ከ1993 ጀምሮ እስካሁን ድረስ ያልቆመ ችግር በመሆኑና በየጊዜው እየቀጠለ ከመሄዱ አንጻር ለዛ ነው መስዋዕትን ለመክፈልም ዝግጁ ሁነን ያለነው። ነው ያንን የሚያደርገው የጀቡቲ መንግስት፣ የእስማኤል ዑመር ጌሌ የሚመራው መንግስት እንዲሁም ደግሞ የእሱ ወታደሮች ናቸው ስለዚህ ያንን ዝም ብለን ልናልፈው የሚገባ አይደለም። ለዛ ነው መስዋዕትነት እስከ መክፈል ድረስ ሊያደርሰን የሚችለውን ነገር መቀጠል የፈለግንበት ዋና ምክንያት። ወይዘሪት አሚና የተባለችው ሌላዋ የረሃብ አድማ ተሳታፊም ወጣት ሁና እዚህ እየኖረች እዚያ ያለውን ሁኔታና እየደረሰ ያለውን የአስገድዶ መድፈር ወንጀል እንዴት ልታውቅና በዚህ የረሃብ አድማም እንድትሳተፍ እንደቻለች እንድትገልጽልን ለጠየቋት ጥያቄ ስትመልስ እሳ ክወክር ሱጋ ምነት ካዳኩክትኔ ኖሮ ይሄ እነሱ ላይ የደረሰው ችግር እኔም ላይ ይደርስ ነበረ። ዛሬ እዚህ መሀላችን የተደፈሩ ሴቶች አሉ። ስለዚህ በእኔ እህቶች ላይ የደረሰው በእኔም ላይ ሊደርስ የሚችል መሆኑን አውቄ ከዛ ጋር ነው ተነስቼ ነው እዚህ ለመቀላቀል የደረስኩት። በአሁኑ ወቅት ያለው መንግስት ዳግም ከጥቂት ሳምንታት በፊት ምርጫ ተደርጎ

ከነሱ ማለት የምጠብቀው ነገር የለም። ግን ሌላው በዚህ ዓለም አቀፉ ህብረተሰብ ሰብ የኛን ድምጽ ሰምቶ ምናልባት መፍትሄ ይሰጠናል የሚል እምነት ነው ያለን፣ እንጂ በፊት የነበረው መንግስት ነው ያለው። አሁንም የተመረጠው ያው መንግስት ነው ነው። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ